አሜሪካውያን በተለይም ጥቁር አሜሪካውያን በደቡብ አፍሪካ ጸረ አፓርታይድ ትግል ያበረከቱትን አስተዋጽኦ ወደሚመለከተው ዝግጅት ይሆናል የምናልፈው። በጽናት በብልህነት በይቅር ባይነትና በትህትና ኖሮ መርተው ከጥቂት ቀናት በፊት ከዚህ ዓለም የተለዩት ነልሰን ማንዴላ በዘረኛው ስርዓት ወህኒ ተወርውረው ለረጅም ዓመታት ሲማቅቁ ጥቁሩ ወገናቸው ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይባል ሲገደልና ሲታሰር ስርዓቱ ወንጀሉን እንዲያቆም ለመናገር የደፈሩ የአለም ሀገሮች ኢትዮጵያን ጨምሮ ከአፍሪካ ሀገሮች በስተቀር እንደ ኩባና ሶቪየት ህብረት ያሉ ጥቂት የሶሻሊስት ሀገሮች ነበሩ። በዩናይትድ ስቴትስ ግን ማንዴላ ከእስር እንዲፈቱ በደቡብ አፍሪቃ እኩልነት እንዲሰፍንም ድምፃቸውን ከፍ አድርገው የጮሁና የነጻነቱ ትግል በዓለም አቀፍ ደረጃ እንዲቀጣጠል የአፓርታይድ ስርዓት የኢኮኖሚ እቀባ ተጥሎበት እንዲንበረከክ ያስቻሉ ጥቁር አሜሪካውያን የሲቪል መብት መሪዎች ነበሩ። ዛሬ አስተዋጽኦቻቸውን መለስ ብለን እንመለከታለን። ይህም ፕሮግራም ያዘጋጀችውና የምታቀርበው ትዝታ በላቸው ነች። አፓርታይድ እንዲገረሰስ ደቡብ አፍሪካውያን ነጻነታቸውን እንዲጎናፀፉ ከኔልሰን ማንዴላ ጭምር ፓርቲያቸውን የአፍሪቃ ብሔራዊ ኮንግረስ አባላትን በማሰልጠን በማስታጠቅ ገንዘብ በመለገስ ሲሰደዱ ተቀብሎ በማስተናገድና ቤታቸው በመሆን በትምህርት እንዲታነጹ በማመቻቸት ኢትዮጵያ ያደረገችውን እገዛ ስንዘግብ ሰንብተናል። እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት በኢትዮጵያ ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ኃላፊ የነበሩ አምባሳደር መንግስቴ ደስታ ኔልሰን ማንዴላ እንደ አውሮፓ አቆጣጠር በ1962 ዓ ም ለሁለት ወራት ያህል ኢትዮጵያ ውስጥ ወታደራዊ ስልጠና ተቀብለው ድርጅታቸው ኤንሲ ማለትም የአፍሪቃ ብሔራዊ ኮንግረስ ባደረገላቸው ድንገተኛ ጥሪ ወደ አገር እንደ ተመለሱ ወዲያው በአገር ክህደት ተከሰው እስር ቤት መወርወራቸውን ገልጸውልናል። ማንዴላና ሌሎች የኤንሲ ታጋዮችን በማስፈታቱ ጥረት እንዲሁም ዘረኛው ስርዓት እንዲያከትም የኢኮኖሚ እቀባን በመግፋት በአፍሪቃና በዓለም መድረክ የኢትዮጵያ ዲፕሎማቶች ግንባር ቀደም ታጋይ እንደነበሩም በሌላው የቀድሞ የኢትዮጵያ ዲፕሎማት አቶ ብርሃነ ጤረሳ ተገልጿል በ1960ዎቹ ዓመታት ብዙዎቹ የአፍሪቃ አገሮች ገና ከቀኝ ግዛት ነጻ በመውጣታቸው የደቡብ አፍሪቃውን የዘር መድሎ ስርዓት ብቻ ሳይሆን ለአፍሪቃ ህዝቦች መብት የመታገል የመታገልና የማታገል ኃላፊነት ኢትዮጵያ ላይ እንደወደቀ ይታወቃል። ረጅም ዓመታት ዘግቶ ታዲያ የደቡብ አፍሪቃ ጥቁሮች ኔልሰን ማንዴላና ፓርቲያቸው የአፍሪቃ ብሔራዊ ኮንግረስ ሌላ የድጋፍ ድምፅ ከምዕራቡ ዓለም በተለይም ከዩናይትድ ስቴትስ ጥቁር አሜሪካውያን ደረሰላቸው። በዚያን ዘመን እኩልነታቸው በአሜሪካ ህገ መንግስት ከተረጋገጠ ገና ሁለት አስርት ዓመታት ብቻ የነበረው ጥቁር አሜሪካውያን ትራንስ አፍሪካ በተባለ ድርጅት መሪነት ደቡብ አፍሪካን ነጻ የማውጣት ትግል ጀመሩ። በጥቁር አፍሪካውያን የመብት ትግል ረጅም ተመክሮ የነበራቸውና የአፓርቴድ ስርዓት እንዲገረሰስና ዘረኛው አናሳ መንግስት ስልጣኑን ከጥቁር አፍሪካውያን ጋር እንዲጋራ በዚያ ዘመን በሰላማዊ የቅምጥ አድማ የተሳተፉት ቄስ ጀሲ ጃክሰን የሁለቱ ህዝቦች የነጻነት ትግል ግንኙነት አለው ይላሉ። በዶክተር ኪንግ የተመራውና የአሜሪካን የዘር መድሎ ስርዓት የቀለበሰው ንቅናቄ የደቡብ አፍሪካን የነጻነት ንቅናቄ ቀስቅሷል ብንል ስህተት አይሆንም። እንደ አውሮፓውያን የዘመን አቆጣጠር በ1965 ነበር እኛ የመምረጥና የመመረጥ መብታችንን ያገኘ ነው። እነርሱ ደግሞ ከአንድ 30 ዓመታት በኋላ በ1994 ዓ ም ነው ነጻነታቸውን የተቀዳጁት። አሜሪካ ውስጥ አፓርታይድን ለመታገል ያሳየ ነው ጥንካሬ ጥቁር ደቡብ አፍሪቃውያንንም ድል እንዲያደርጉ የረዳ ይመስለኛል። በዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ1984 ዓ ም የጸረ አፓርቴድ ንቅናቄን የጀመሩት ራንደር ራቢንሰን የተባሉ ጥቁር አሜሪካዊ ጠበቃ ናቸው። የራቢንሰን ድርጅት ትራንስ አፍሪካ አሁንም በአፍሪካ እና በካሬቢያ አገሮች ላይ አሜሪካ የምትከተለውን አሉታዊ ፖሊሲ እየነቀሰ የሚቃወም ድርጅት ሲሆን፣ ሰውየው በጡረታ የካሬቢያ ደሴት ላይ ይኖራሉ። ሮቢንሰን በድርጅታቸው ትራንስ አፍሪካ አማካይነት በዚያን ዘመን እምብዛም ስለማይታወቁት ማንዴላና ጥቁር አፍሪካውያን ጭቆና መረጃዎችን በማሰራጨትና ሕዝብን ለትግል በማስተባበር ዘመቻ ከፈቱ። ኔልሰን ማንዴላ በፍጥነት ከእስር ቤት ይፈቱ ሁሉም በዘር መድሎ ስርዓት የታሰሩ የፖለቲካ ተቃዋሚዎች በፍጥነት ይፈቱ፣ ዘረኛው ስርዓት በፍጥነት ይፈራርስ በማለት ሶስት ነጥቦችን አንግበው ዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ውስጥ የቅምጥ አድማ ማድረግ ጀመሩ። የወቅቱ የደቡብ አፍሪካ አምባሳደር በርናርድ ፎሪ መጥፎ ስትራቴጂያዊ ውሳኔ አደረጉ። ከኤምባሲው አንወጣም ስንል ፖሊስ ጠርተው አሳሰሩን። ከታሰሩት መካከል ዶክተር ሜሪ ፍራንሲስ ቤሪ እያቋቋም ነው የነበረ ፍሪ ሳውት አፍሪካ ደቡብ አፍሪካን ነጻ እናውጣ የሚባለው ድርጅታችን ኮሚሽነር ይገኙ ነበር። በኋላ የአሜሪካ ሲቪል መብቶች ኮሚሽነር ሆኑ። ከእርሳቸው በተጨማሪ በዚያን ጊዜ ዋሽንግተን ዲሲን በአሜሪካ ኮንግረስ ውስጥ ይወክሉ የነበሩት እንደ ራሴ ዋልተር ፋንትሮይ እና እኔ ታሰርን። ከእኛ በኋላ በሚቀጥለው ዓመት ሙሉን ዓመት ለማለት ይቻላል አምስት ሺህ አሜሪካውያን ከአገሪቱ ማዕዘናት በመምጣትና ኤምባሲ ውስጥ ጥሶ በመግባት ታሰሩ፣ ለዘረኛው ስርዓት ያላቸውን ተቃውሞ ገለጹ። በወቅቱ ስልጣን ላይ የነበረው የፕሬዚደንት ሬገን አስተዳደር ኮንስትራክቲቭ ኢንጌጅመንት ወይንም ገንቢ ውይይት ማካሄድ በሚለው ፖሊሲው በኤፍ ደብልዩ ደክለርክ የሚመራው የጥቂት ነጮች መንግስት ስርዓቱን እንዲያሻሽል እምብዛም አይገፋም ነበር። ይብሱንም ዋና የንግድ ሸሪክ በመሆኑ የትግል ስልታችን በደቡብ አፍሪካ መንግስትና በአሜሪካ መካከል ያለውን የመደጋገፍና የትብብር ስሜት ማጋለጥ ነበር ይላሉ ራንደር ራብንሰን። የአፍሪካ አሜሪካውያን የጸረ አፓርቲ ንቅናቄ አሜሪካ በደቡብ አፍሪካ መዋለ ንዋይ ማፍሰስ ታቆም የሚለውን ጥያቄ በመጨመር ሰፋ ያለውን ነጩንም ማህበረሰብ በትግሉ ማሳተፍና ትግሉ አለም አቀፋዊ ይዘት እንዲኖረው በአውሮፓ በኤስያና በአፍሪካ ቀስቀሳውን ቀጠለ በሀገር ውስጥም ንቅናቄው እንደ አውሮፓ አቆጣጠር በ1986 ዓ ም የዩናይትድ ስቴትስ ምክር ቤት ያጸደቀውን ደቡብ አፍሪቃ ላይ የኢኮኖሚ እቀባ ህግ አስገኘ። ህጉ ታሪካዊ ነው። ሊሳካ የቻለውም በዩናይትድ ስቴትስ ምክር ቤት አባላት የአመራር ችሎታ ነው፣ ከእኛ ጋር ተባብረው በመሥራት እንዲሁም፣ እንደ ሴኔተር ቴድ ኬኔዲ ያሉ ትግሉን የራሳቸው አድርገው በመውሰድ በተወካዮች ምክር ቤት ቢል ግሬይ የተጫወቱት ሚና እንዲሁም ብላክ ኮከስ የጥቁሮቹ እንደራሴዎች ቡድን ከሪፐብሊካን ደግሞ ሪቻርድ ሉጋር፣ የኮኔክቲከቱ ግዛት ሪፐብሊካን ተወካይ ሉ ዊንክለር ደቡብ አፍሪካ ኤምባሲ ሄደው በመታሰርና ምክር ቤት ውስጥም ባደረጉት ተጋድሎ ነው ህጉ የጸደቀው። ፕሬዚደንት ሬገን ድምፅን በድምፅ በመሻር ስልጣናቸው ህጉን ውድቅ ቢያደርጉትም፣ ታሪካዊ በሚባል ውሳኔ የዩናይትድ ስቴትስ ምክር ቤት ቀልብሶ አጽድቆታል። ከዚያ በኋላ ነው የዩናይትድ ስቴትስ መንግስትና የግል ንግዶች ከደቡብ አፍሪቃ ጠቅለው በመውጣታቸው ሀገሪቱ በኢኮኖሚ መሽመድመድ የጀመረችው። ደቡብ አፍሪቃ እንደ አውሮፓ አቆጣጠር በ1990 ዓ ም ሃያ ሰባት ዓመታት ሙሉ ከታሰሩበት የሮብን አይላንድ ደሴት እስር ቤት ነልሰን ማንዴላን መልቀቅም የቻለችው በዚሁ ምክንያት ነው ይላሉ ራንደር ራቢንሰን። ያኔ ራንደር ራቢንሰን እና መላው የጥቁር አሜሪካውያን የትግል መሪዎች ሊቀበሏቸው ወደ ደቡብ አፍሪካ ተጓዙ። ባለፈው ማክሰኞ በጆሃንስበርግ ስታዲየም ለኔልሰን ማንዴላ የተደረገው የስንብት ስነ ስርዓት ላይ ተገኝቶ የተመለሱት የካሊፎርኒያዋ የምክር ቤት ተወካይ ማክሲን ዋተርስ ያስታውሳሉ on በደቡብ አፍሪካ አፓርታይድን ለማስወገድ በተደረገው ትግል ውስጥ እናደርግ የነበረውን ጥረት አስታውሶኛል። በአፍሪካ ብሔራዊ ኮንግረስ ላይ ጥለውት የነበረውን እገዳ ያነሱበትንና እኔም ያኔ ወደ ደቡብ አፍሪካ ተጉዤ ይህ መሆኑን እንዴት እንደ በዓል እንዳከበር ነው አስታወሰኝ። ግሩም የሆኑ ሰዎች ጋር የተዋወቅኩበትን ጊዜም ዋልተር ሲሱሉና ቤተሰቦቻቸውን፣ ኦሊቨር ታምቦና ቤተሰባቸውን፣ በእርግጥም ደግሞ ዊኒ ማንዴላን እና ዘግናኝ የሆነውን አፓርቴይድን ለማስወገድ ከኤኤንሲ ጋር በቅርበት ይሰሩ የነበሩትን ሰዎች ሁሉ ተዋውቄያለሁ። አሁንም እዚያ ስደርስ አብሬያቸው የሰራሁትን ሰዎች አገኘኋቸው። ማክሲን ዋተርስ በወጣትነት ዘመናቸው ለደቡብ አፍሪካውያን ጥቁሮች ነጻነት ተጋድሎ ያደረጉም ነበሩ። ተቃቀፍን። እናም ያኔ አብረን የሰራናቸውን ስራዎች እያስታወስን ተነጋገርን። እናም ኔልሰን ማንዴላን ከሁሉ ሰው ጋር ሆነን አከበር ናቸው። በእርግጥ አሁን በሞት ቢለዩንም እንደ እኔ እምነት ማንዴላ በታሪክ መዝገብ ማኅተማቸውን ትተው ያለፉ የሃያኛው ክፍለ ዘመን ወደር የሌላቸው ታላቅ ሰው ናቸው። በደቡብ አፍሪቃ ፍትሐዊ ስርዓት እንዲሰፍን ጥቁሮች ከነጮች እኩል የትምህርት፣ የስራ፣ የኢኮኖሚ እድል እንዲያገኙ በ1980ዎቹ የጥቁር አሜሪካውያን ትግል ያልታከተ ተሳትፎ ያደረጉት ፓን አፍሪካኒስቷ ኒያ ኢማኒያ ኮሃምቦ ዛሬ የ95 አረጋዊት ሴት ናቸው። እዚህ በዋሽንግተን ብሔራዊ ካቴድራል ባለፈው ረቡዕ ለፕሬዝደንት ማንዴላ የተደረገ የጸሎት ስነ ስርዓት ላይ ተገኝተዋል። በዓለም ዙሪያ ማህበራዊ ፍትህ እንዲሰፍን ለመታገል ህይወቴን ሰጥቼ የኖርኩ ሰው ነኝ ፓን አፍሪካኒስቱ ማርከስ ጋርቪ እንዳሉት በሀገር ውስጥም ሆነ በውጭ አፍሪካውያን ለአፍሪካ። ያ ማለት ደግሞ ገባህ ሀገራችንን ከሌሎች ጋር አንጋራም ማለት አይደለም፣ ግን ፍትህ፣ ሰላም፣ ተስማምቶ መኖር፣ ብልጽግና እንፈልጋለን። ከአትላንታ ድረስ ያለፈው ረቡዕ የጸረ አፓርቴድ መሪው ስንብት ላይ ለመገኘት የመጡት ሌላዋ ሜሪ ክለመንት ይባላሉ። እኔ ከአትላንታ ነው የመጣሁት። እሷ እህቴ ደግሞ ከዚሁ ከዋሽንግተን ዲሲ ነች። ጋዜጠኞች ስለመጣችሁ ደስ ብሎናል። ማንዴላን ወህኒ ቤት ያስገቧቸው ጊዜ እዚህ ደቡብ አፍሪቃ ኤምበሲ ደጃፍ ሰልፍ ተካፍያለሁ። ወንድማችን ከእስር እንዲለቀቁ ደቡብ አፍሪካውያን ነጻ እንዲሆኑ የቻልነውን ሁሉ አድርገናል። ስለዚህ አሁንም እንደ ክርስቲያን እዚያ አፍሪካ እንደሚያደርጉት ለኔልሰን ማንዴላ አክብሮታችንን በድምጻችን ልንገልጽ ነው የመጣ ነው። የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት ኔልሰን ማንዴላ እንዲህ ነው መኖር፣ እንዲህ ነው መሞትና መሸኘት የሚያሰኝ መንፈሳዊ ቅናት የሚያሳድር ሕይወት መርተዋል። ከልዩነት ይልቅ አንድነትን፣ ከበቀል ይልቅ እርቅን ከጭካኔ ይልቅ ርኅራሄን፣ ከራስ ወዳድነት ይልቅ አገር ወዳድነትን ባርያነት አስተምረው፣ በዘጠና አምስት ዓመታቸው አርፈዋል። ነገ የቀብር ሥነ ሥርዓታቸው ይፈጸማል። ቢያልፉም ሕያው ከሚባሉ መሃል ናቸው። Clouded by injustice, you couldn't accept the chains of fate, you couldn't just stand by and wait through your struggle.